ኤስ ቢ ኤስ ራዲዮ. አገር እንዴት ሰነበተች. በቀድሞዋ የሊበራል ፓርቲ ሰራተኛ ብሪትኒ ሂግንስ ላይ ደርሷል የተባለውን ወሲባዊ ጥቃት ተከትሎ ሴቶች ላይ ያነጣጠረ ጽተኝነት የአውስትራሊያን ፓርላማና ፖለቲካ አናውጧል። በየአመቱ ወርሃ ማርች በገባ በስምንተኛው ቀን የሚከበረውን ዓለም አቀፍ የሴቶች ቀን ተከትሎም ከሁሉም የፖለቲካ ወገን በጾተኝነት የተመረዘው ባህል ማርከሻ እንዲደረግለት ድምፆች ጎልተው እየተሰሙ ነው። ድምፃቸውን ከፍ አድርገው እያሰሙ ያሉ ሴቶች ከመቼውም ጊዜ በበለጠ የሴቶችን ወደ ፖለቲካው ዓለም መዝለቅ ግድ የሚለው ወቅት ቢኖር አሁን ነው እያሉ ነው። ድምፃቸውን አጉልተው ከሚያስደምጡትም ውስጥ በአገር አቀፍ ደረጃ የተለያዩ የምክር ቤት ወንበሮችን ወክለው ያሉ የሴት ፖለቲከኞች ይገኙበታል። ከእነሱም ውስጥ የሊብራል ሴናተር ጄን ሂም ከቪክቶሪያ የሌበር የሕዝብ ተወካዮች ምክር ቤት አባል ታኒያ ፕሌበርስ ከሲድኒ የግሪንስ ሴናተር ሊንዳ ቶርፕ ከቪክቶሪያና የኢንዳይ የግል የህዝብ ተወካዮች ምክር ቤት አባሏ ሄለን ሃይንስ ይገኙበታል። ለኢንዳይ የግል የፓርላማ ተመራጯ ሄለን ሃይንስ እና የሌበር የሲድኒ ምክር ቤት አባሏ ታንያ ፕሊበርስክ በህይወታቸው ውስጥ ብርቱ በጎ ተጽዕኖ ያሳደሩባቸው ግለሰቦች እናቶቻቸው እንደሆኑ ይናገራሉ። ለግሪንስ ሴናተሯና ና የአውስትሬልያ ነባር ዜጋ ማህበረሰብ አባሏ ሊንዳ ቶርፕ ግና ታላቅ የመንፈስ ተነሳሽነትን ያሰረጹባቸው የአውስትሬልያ ነባር ዜጎች አባቶችና እናቶች እንደሆኑ ያነሳሉ። ወይዘሮ ታንያ ከእናታቸው ትሑት መሆንን፣ ሴናተር ሂዩም ተአማኒነትን፣ ሴናተር ሊንዳ በችግር ወቅት ጸንቶ በጥንካሬ መቆምን በልጅነት ለጋድሚያቸው ቀስመው እንዳደጉ ይገልጣሉ። እኒህ የምክር ቤት አባላት በልጅነታቸው የቀሰሟቸው ልምዶች በጉልምስና የሴትነት ሕይወታቸው ለገጠሟቸው ተግዳሮቶች መቋቋሚያ እንደሆናቸው አሌ አለመባሉ እውነት ነው። ሴናተር ሂዩም እንዳያሌ ሴቶች ሁሉ በስራ ሕይወት ዘመናቸው በሴትነታቸው የፆታ ጫናዎች እንደደረሱባቸውና እንዲያ ያለ ጫና ያልደረሰባትን ሴት ፈልጎ ማግኘትም እንደሚከብድ ይናገራሉ። ሴናተር ሊንዳና ታንያ በበኩላቸው በተለይም ፓርላማ የወንድ የበላይነት የሰፈነበትና ፆተኝነት ገኖ ያለበት ስፍራ መሆኑንም ያነሳሉ። ሴናተር ሊንዳ ሴቶች በጋራ ቆመው ፍልሚያቸውን መቀጠል እንዳለባቸውና በጸጥታ ተውጠው የሚያልፉ ከሆነ ግና የጾታ ጥቃቱ እንደሚቀጥል ያሳስባሉ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራም ነበር።